የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ረቡዕ ኅዳር 12 ቀን 2011 ዓ ም ፕሮግራማችን ጀመረ። አሶሳ ዩኒቨርሲቲ ውስጥ በተማሪዎች መካከል ግጭት መፈጠሩ ተሰማ። ሰላሳ አንዱ ተማሪ ውስጥ ወደ ሁለት ተማሪዎች ናቸው በጥይት የተመቱት። ሌሎቹ ግን ያው ትንሽ ድብደባ፣ ዱላ፣ ድንጋይ እና የተለያዩ ነገሮች ናቸው። ከዛ ውስጥ ከሌሊቱ ሁለት ሰዓት ድረስ የሁለት ተማሪዎች ሕይወት ነው ያለፈው። አንደኛው ተማሪ ወደ ሌሊት ወደ ዘጠኝ ሰዓት አካባቢ ነው ሕይወቱ ያለፈው። አጠቃላይ ሶስት ልጆች ናቸው የሞቱት። በአሶሳ ዩኒቨርሲቲ በተማሪዎች ግጭት ስለደረሰው ጉዳት ከሆስፒታል ምንጭ ያገኘነውን ነው ያደመጣችሁት። በዕለቱ አብይ ዘገባ ይዘረዘራል። ዛሬ በሁለተኛው አጋማሽ መደበኛዎቹ ኢትዮጵያውያን በአሜሪካ እንዲሁም ሴቶችና ቤተሰብ ቀርበው ዲሞክራሲ በተግባርም ይደመጣል። መጨረሻ ላይ የዛሬ ህዳር 12ን ህዳር ሲታጠን ምክንያት እናወጋችኋለን። ሰላም ጤና ይስጥልን አድማጮቻችን፣ እንዴት አምሽታችኋል? እናስተናግዳችሁ እኔ አዲስ አበበና አዳኝ ፍስሃየንን እስከ አራት ሰዓት አብረናችሁ እናመሻለን። ፕሮግራማችንን ብርሃን ኃይሉ ትመራለች። አሁን ዜና። የዩናይትድ ስቴትስ የህግ መምሪያና መወሰኛ ምክር ቤቶች የሰብአዊ መብት ኮሚሽን ተባባሪ ሊቀመንበር ቶም ላንቶዝ ስለ ኤርትራ ሰብአዊ መብት አያያዝ ለአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ደብዳቤ ጻፈው። የተባበሩት መንግስታት ድርጅት በቅርቡ ከኤርትራ ያነሳው ማዕቀብ ከሰብአዊ መብት መከበር ጋር የተያያዘ እንዲሆን ጠይቀዋል። ፓምፖዮ በደብዳቤያቸው በደብዳቤያቸው በኤርትራና በኢትዮጵያ መካከል የተደረገውን እርቅ በመልካም እንደሚቀበሉ ገልጸው በኤርትራ ግን የሃይማኖት እምነት፣ ነጻነት የመናገር መብት፣ በአጠቃላይ የፕሬስ ነፃነትና የህዝብ መብት እንዲከበር ጠይቀዋል። በኤርትራ ገደብ የሌለው ወታደራዊ አገልግሎት የሚያበቃበት መንገድ እንዲፈለግም ለአንቶስ ለፓምፖዮ በላኩት ደብዳቤ ገልጸዋል። በርካታ ታጣቂዎች ዛሬ በአንዲት የኬንያ የወደብ ከተማ በሰላማዊ ሰዎች ላይ ተኩስ ከፍተው አምስት ሰዎች ማቁሰላቸውና አንዲት ጣሊያናዊት የረድዔት ሰራተኛ ማገታቸው ተዘገበ። ጥቃቱ በደረሰ ጥቂት ሰዓታት ውስጥ ወደ ስፍራ ያመሩት የአሜሪካ ድምፅ ዘጋቢ ራኤል ኦምቦር እና የካሜራ ባለሙያዋ አሞጽ ዋንግዋ ከቆሰሉት ሶስቱ ሕፃናት መሆናቸውን ጠቅሰው አጠር ያለ ዘገባ አድርሰውናል። አሉላ ከበደ ያቀርበዋል። አራት አንጋቾች ናቸው በኬንያ ለሚንቀሳቀስ አንድ ጣሊያናዊ የረዴት ተቋም በመስራት ላይ የነበሩትን በጎ ፈቃደኛ አግተውና ሌሎች አምስት ሰዎችን አቁስሎ የተሰወሩት። እንደ አሜሪካ ድምጿ ራየል ኦምቡር ዘገባ እገታው የተፈጸመው በደቡባዊ ምስራቅ ኬንያ በማሊንዲ ወረዳ የቻካማ ቀብሌ ሲሆን የጥቃቱ መንስሄም ሆነ የአንጋቾቹ ማንነት ግን እስካሁን በውል አልታወቀም። ድንገቱን ተከትሎም የረዴ ድርጅቱ በድረገጹ ላይ ባወጣው አጭር መግለጫ ስለ ጥቃቱ ምንነት በዚህ ሰዓት ልንል የምንችለው የለም ነው ያለው። አልበርት ቾሜ የተባለው አንድ የአይንማኝ የቀበሌዎቹ ባህላዊ መሪም ናቸው እንደ ገለጡት፣ ጥቃቱ የተፈጸመው አመሻሹ ላይ ከምሽቱ አንድ ሰዓት ተኩል ግድም መሆኑንና ከአራቱ አንጋቾች አንዱ ላለፉት ሶስት ቀናት ቤት ተከራይተው ከአካባቢው መቆየታቸውን ከዚያም የጣሊያኒቱን የበጎ አድራጎት ሰራተኛ አግተው በእግራቸው ማምለጣቸውን ጨምረው ገልጠዋል። የአካባቢው ሰዎች በሰጡት ተጨማሪ ገለጣም ጠላፊዎቹ ወንዝ ተሻግረው ሶማሊያን ወደሚያዋስኑ የጋሪሳ ወረዳ አካባቢዎች ሳያቀኑ እንዳልቀሩ አመልክተዋል። እስካሁን ለጠለፋው ኃላፊነት የወሰደ ወገን የለም። ከአሁን ቀደም መሰል ጥቃት በአካባቢው የደረሰው ከአስር ዓመታት በፊት ሲሆን ድንገተኛውና የአካባቢውን የንግድ እንቅስቃሴም ያውክ ይሆናል የተባለው ይህ ድንገት ለአካባቢው ሰዎች ስጋት አሳድረዋል። ዩናይትድ ስቴትስ በኮንጎ ዲሞክራሲያዊ ሪፑብሊክ ሰላማዊና ተአማኒ ምርጫ እንዲካሄድ ጥሪ አቅርባለች። በመጪው ወር ለሚሆነው ምርጫ የሚደረገው ዘመቻ በቀጣዩ አርብ ይጀመራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ነርት በመጪው ታህሳስ ወር የሚካሄደው ምርጫ ሀገሪቱ ሰላማዊና ዲሞክራሲያዊ ስልጣን ሽግግር ለማድረግ የምትችልበት ታሪካዊ እድል ይከፍትላታል ብለዋል። በኮንጎ ዲሞክራሲያዊ ሪፑብሊክ ተአማኒ ምርጫ ቢካሄድ በሀገሪቱ ያለውን ሰብአዊ ቀውስ ያቀላል፣ የውጭ መዋለ ንዋይ ፍሰትን ይስባል፣ ማዕከላዊ አፍሪቃን ያረጋጋል ሲሉም ቃል አቀባይዋ አስገንዝበዋል። ኢንተርፖል ዛሬ ባካሄደው ጠቅላላ ጉባኤ የሰሜን ኮሪያ ፕሬዚዳንት ኪም ጆን ኡን ፕሬዚዳንቱ እንዲሆኑ መርጧቸዋል። ኪም ድርጅቱን በምክትል ፕሬዚዳንትነት ሲያገለገሉ ቆይተዋል። የተካቸው ሰው የስልጣን ጊዜ በነበሩበት ሁለት ዓመታት ያገለገሉ የቻይናው ሜንግ ሃንዌ ባለፈው መስከረም ወር ለጉብኝት ወደ አገራቸው እንዳሄዱ እንደሄዱ ሳይመለሱ ቀርተዋል ወደ ኋላ ግን በጉቦ ክስ እንደታሰሩ ነው የተሰማው። የኢንተርፖል ጠቅላላ ጉባኤ በቀጣዮቹ አራት ዓመታት ውስጥ ድርጅቱን የሚመራ ሰው ይመርጣል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሳውዲ አረቢያ የዓለም የነዳይ ዘይት ዋጋ እንዲወርድ በማድረጓ ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ አመስግነዋታል። ፕሬዚዳንቱ ይህን ያሉት ሳውዲ አረቢያ አሜሪካ ይሰራ የነበረ የሳውዲ ተወላጅ ጋዜጠኛን በመግደል ተጠያቂ ናት ቢባልም ዩናይትድ ስቴትስ ፊቷን እንደማታዞርባት በገለጹ ማግስት ነው። ሳውዲ አረቢያ በነዳይ ዘይት ምርት ከአሜሪካ ቀጥላ ሁለተኛዋ ስትሆን በዓለም ደረጃ ወደ ውጭ በመላክ ግን ቀዳሚ መሆኗን ፕሬዚዳንቱ የገለጹት ፍሎሪዳ ሆነው ነው። የነዳይ ዘይት ዋጋ እንዳይንር ስትል በዓለም ደረጃ በቂ ድፍድፍ ዘይት ትልካለች በማለት ነው ያሞገሷት። ትራምፕ ነገ የሚውለውን የምስጋና ቀን በዓል ለማክበር ወደ ፍሎሪዳ ከመሄዳቸው በፊት ለጋዜጠኞች ሲናገሩ ከሰብአዊ መብት ስጋት ይልቅ የዩናይትድ ስቴትስ የጸጥታና የኢኮኖሚ ጥቅም ያመዝናል ብለዋል። በጋዜጠኛ ጀማል ካሾጂ መገደል ምክንያት ሳውዲ አረቢያን ማራቅ ተገቢ አይደለም ብለዋል። በሰሜን ካሊፎርኒያ በተከሰተው ሰደድ እሳት የሞቱት ሰዎች ቁጥር 81 ደረሰ። አሁን እሳቱ እየቆመ ሲሆን ባለስልጣናትና የአካባቢ ነዋሪዎች ቤተሰቦቻቸውን፣ ወዳጆቻቸውና ጎረቤቶቻቸውን እየፈለጉ ናቸው። በአሁኑ ወቅት ዘጠኝ መቶ የሚሆኑ ሰዎች የገቡበት እንዳልታወቀ ባለስልጣናት ተናግረዋል። የገቡበት ያልታወቀው ሰዎች ሃሳ ሲዋዥቅ በመቆየቱ ታዛቢዎች ግራ ሲያጋባቸው ቆይቷል። ባለፈው ሳምንት ማብቂያ ላይ 1200 ይሆናሉ ተብሎ ነበር። አሁን ግን ዘጠኝ መቶ ደርሷል። ቁጥሩ የዋዠቀበት ምክንያት ሰደድ እሳቱ ከተነሳበት ጊዜ አንስቶ ለፖሊስ ከተደረጉት የአስቸኳይ እርዳታ ጥሪዎች መካከል ስለተሰበሰበ መሆኑን የፖሊስ ኃላፊው ተናግረዋል። ትክክለኛው አሐዝ እንደተገኘ ይፋ እንደሚደረግም የፖሊስ ኃላፊው ተናግረዋል። ኤርትራ ለመጀመሪያ ጊዜ የአፍሪቃ የብስክሌት ውድድር አዘጋጅታለች። ብርሃነ ዘገባ አለው ቀጥሎ ይሰማል። የ2018 የአፍሪቃ የብስክሌት ዋንጫ ውድድር ዛሬ ሲጀመር ኤርትራ በሁለቱም ፆታዎች ድል ተቀዳጀች። ዛሬ በአስመራ ጠጸራት ጸዕዳ ክርስቲያን መንገድ የጀመረውና የኤርትራ የኢትዮጵያ የደቡብ አፍሪቃና የናይጄሪያ ብሔራዊ ቡድኖች የተሳተፉበት አንዱ ዙር የሚሸፍን የ18 ኪሎ ሜትር የሴቶች የጊዜ ውድድር የኤርትራ ሴቶች ቡድን በ25 ደቂቃ 18 ሴኮንድ በሆነ የሆነ ፈጣን ሰዓት በማስመዝገብ ቀዳሚውን ስፍራ ሲይዙ የኢትዮጵያ ብሔራዊ ቡድን ውድድሩን በ25 ደቂቃ ከ28 ሴኮንድ በመጨረስ ሁለተኛውን ቦታ ሲይዝ የደቡብ አፍሪካ የሴቶች ቡድን ደግሞ 25 ደቂቃ ከ38 ሴኮንድ በሆነ ሰዓት የሶስተኛውን ደረጃ ይዘዋል። የኤርትራ ኢትዮጵያ፣ ቤኒን፣ ደቡብ አፍሪካ፣ ግብፅና ሩዋንዳ ብሔራዊ ቡድኖች የተሳተፉበት የወንዶች የጊዜ ውድድር ሁለት ዙር የሚሸፍን የ36 ኪሎሜትር ሲሆን የኤርትራ ብሔራዊ ቡድን ውድድሩን 41 ደቂቃ ከ35 ሴኮንድ በመግባት ፈጣን ሰዓት በማስመዝገብ ቀዳሚውን ቦታ ሲይዝ የሩዋንዳ ብሔራዊ ቡድን በ44 ደቂቃ ከ21 ሴኮንድ ሁለተኛው ቦታ ይዟል። የኢትዮጵያ ብሔራዊ ቡድን ደግሞ በ44 ደቂቃ ከ59 ሴኮንድ በመግባት ሦስተኛውን ደረጃ ይዟል። የ2018 የአፍሪቃ ብስክሌት ዋንጫ ነገ በግል የጊዜ ውድድር ይቀጥላል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃን፣ እናመሰግናለን። ሆዴይዳ በተባለችው ቁልፍ የየመን ወደብ ከተማ ላይ አዲስ ውጊያ ከተነሳ በኋላ የተባበሩት መንግስታት ድርጅት ልዑክ ማርቲን ግሪፍስ ለሰላም ንግግር ለመዘጋጀት የመን ይገኛሉ። ግሪፊትስ በሀገሪቱ መዲና ሰንዓ ካሉት በየመን የሚደገፉ ውጢ ባለሥልጣኖች ጋር ለመገናኘት ቀጠሮ ይዘዋል። በኢራን የሚደገፈው የየመን መንግሥትና ውጤዎቹ አማጽያን እስከ መጪው ጥር ወር ባለው ጊዜ ውስጥ ስዊድን ተገናኝተው ድርድር እንደሚጀምሩ ለማመን ለማሳመን ይሞክራሉ። ሁለቱ ወገኖች በቅርቡ ግሪፊትስ ስለሚያደርጉት ጥረት ድጋፍ አሳይተዋል። ይሁንና ጋብ ብሎ የነበረው ውጊያ እንደገና በማገርሸቱ ንግግሩ ሊሰናከል ይችላል የሚል ስጋት አሳድረዋል። በመጨረሻም የትራምፕ አስተዳደር ወደ ሀገራቸው ለመመለስ ከስድስት ወራት በላይ የያዛቸውን አንድ መቶ የሚሆኑ ኢራቃውያን ፍልሰተኞችን እንዲለቅ አንድ የዩናይትድ ስቴትስ ፌዴራል ዳኛ አዘዋል። ዳኛ ማርክ ጎልድስሚት አግባብ የጎደለው ባህሪ አሳይቷል፣ ስለ ጉዳዩም የተሳሳቱ መግለጫዎች አውጥቷል በማለት መንግስቱን ነቅፈዋል። ቤተሰቦች ፈርሰዋል ካሉ በኋላ ዳኛ ጎልድስሚት ፍልሰተኞቹን በእስር ለማቆየት የሚያሳምን ጠንካራ ምክንያት ካላገኙ በስተቀር በሰላሳ ቀናት ውስጥ እንዲፈቷቸው ባለሥልጣኖቹን አዘዋል። በሌላ ፍርድ መንግሥት ላይ ማዕቀብ እንደሚጥሉ ዳኛው አክለው ተናግረዋል። ለኢራቃውያኑ የሚሟገተው የአሜሪካ የሲቪል ሐርነት ማኅበር ግን መንግሥት ተጠያቂ መሆን አለበት ብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ ፕሮግራማችን አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት አስተናጋጆቻችሁ ኒያዳኝ ፍሳዬና እኔም አዲሱ አበበንን መስከረም ሲጠባ ህዳር ሲታጠን እልክልሻለሁ ልቤን በሳጥን ተባለ። ልክ የዛሬ አንድ መቶ ዓመት ንጉሴ አክሊሉ ታሪካዊ ዕለቱን አስመልክቶ የላከውን አንድ አጠር ያለ ቅንብር ወደ ኋላ ይቀርባል። ውሳኔዎቻችን ላይ ሴቶች ቢካተቱ ውሳኔ ሰጪ ቦታ ላይ ቢመጡ የሴት ፐርስፔክቲቭ የተጨመረበት የሴት አመለካከት የተጨመረበት ውሳኔ ሙሉ ይሆናል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዶክተር ሂሩት ወልደ ማርያም ናቸው። ከዛሬው ሴቶችና ቤተሰብ ፕሮግራም መሰናዶ ላይ እየተወሰደ ነው። በሰዓቱ ይቀርባል። አሁን የዕለቱ አብይ ርዕስ ዘገባ በአሶሳ ዩኒቨርሲቲ ተማሪዎች መካከል በተከሰተ ግጭት ሦስት ተማሪዎች ሞተው 30 በሚሆኑ ላይ የተለያዩ ደረጃ ላይ ያላቸው ጉዳት መድረሱ ተገልጧል። የአካባቢው የእምነት አባቶችና ሽማግሌዎች ችግሩን ፈተው ተማሪዎቹን ለማረጋጋት ከአስተዳደሩ ጋር እየመከሩ መሆኑም ተነግሯል። ሙክታር ጀማል ተጨማሪ ዘገባ ልኩልናል። አሶሳ ዩኒቨርሲቲ በሳምንቱ መጀመሪያ ሰኞ ዕለት በተቀሰቀሰ ግጭት ለሶስት ሰዎች ህይወት ህልፈትና ወደ ሰላሳ ለሚጠጉት የተለያየ ጉዳትም ምክንያት ሆኗል። በአሶሳ ዩኒቨርሲቲ ያናገርኳቸው እንደሚገልጹት ግጭቱ መጀመሪያ በግለሰብ ደረጃ የተቀሰቀሰ ቢሆንም እያደር ወደ ቡድንና ብሔር መቀየሩን ነው የሚገልጹልኝ። በትክክል የሚታይ ግጭት የተፈጠረው ከሰኞ ጀምሮ ነው። ሰኞ ለማረጋጋት እና እርቅ ለመፈጠሩን ተሞክሮ ነበር። እንደገና ደግሞ ትናንትም ተመልሶ እንግዲህ ይሄ ነገር ወረሲው መመራር ነገሩን በቀጣይነት ሰላማዊ የሆነ ነገር ለመፍጠር ውይይት እያደረገ ባለበት ሰዓት ላይ እንደገና አሁንም በሌላ በኩል ከእንዲሁ ግጭት ተነሳ። ከዛ በኋላ ውይይቱን በማልተቋርጦ ወደ ማረጋጋቱ ስራ ሱዳን ግጭቱ የተማሪዎች መሀል ነው፣ በዩኒቨርሲቲ ግቢ ውስጥ የሆነ ነው። በዩኒቨርሲቲ ግቢ ነው። በዚህ ግጭት አሁን ምንድን ነው የደረሰው? አሁን ያለበት ደረጃት ምንድን ነው? ይሄ እንግዲህ ያው የተፈጠረ አሁን ለጊዜው የሶስት ተማሪዎች ሕይወት አልፏል የሚል መረጃ ማለት በዚህ ግጭትም የተለያየ ጉዳት የደረሰ ሲሆን ተማሪዎቹ እርስ በራሳቸው ሲጋጩ በዱላና በድንጋይ ጉዳት መድረሱን ነው ያናገርኩት ሰው የገለጹልኝ። በትላንትና ሁለት ተባብሶ በቀጠለው ግጭት የጸጥታ አካላት ለማረጋጋት በተኮሱት ጥይት የተጎዱ ስለመኖራቸውም ተገልጿል። በትናንት ነገሩ ትንሽ አገረሽ ና ትናንት ሶስት ልጆች በየስ እንደሞቱ የሚሰማት ሌሎቹ ቀሳስለዋል። አሁን የቆሰሉት እንኳን ሆስፒታል ገብቶ እንደወጡ ነው። በአጠቃላይ ሰላሳ አራት እንደሆኑ ስማ ከሰላሳ አራቱ ሶስቱ ቤቶች ነው። ይህንን የጉዳት መጠንና እየተደረገ ያለው የሕክምና ደረጃ ለማጣራት። ጥያቄን ቀጠልኩኝ። ስማቸው እንዲገለጽ ያልፈለጉ የሆስፒታሉ ሐኪም የደረሰውን ጉዳትና የህክምናውን ሁኔታ በተመለከተ ይህንን ነግረውኛል። ሰኞ ዕለት በነበረው ተማሪ በተማሪ ግጭት ነበር ዩኒቨርሲቲ ላይ ስድስት ልጆች ናቸው ተወርተው የመጡት ስድስቱም ልጆች ድንጋይ ነው ጉዳታቸው፣ ግን ይህን ያክል ለስጋት የሚያጋልጣቸው ስላልነበረ ሁሉም ተማሪ ያው ህክምና አድርገንላቸው ነው ወደ በዩኒቨርሲቲ የተመለሱት ትናንት በነበረው እንግዲህ ወደ ሰላሳ አንድ ተማሪ ነበር ተጎድቶ የመጣው። ሰላሳ አንድ ተማሪ ውስጥ ወደ ሁለት ተማሪዎች ናቸው ወደ ጥይት የተመጡት። ሌሎቹ ግን ያው ትንሽ ድብደባ፣ ዱላ፣ ድንጋይ እና የተለያዩ ነገሮች ናቸው። ከዛ ውስጥ እስከ ከሌሊቱ ሁለት ሰዓት ድረስ የሁለት ተማሪዎች ህይወት ነው ያለፈው። አንደኛው ተማሪ ወደ ሌሊት ወደ ዘጠኝ ሰዓት አካባቢ ነው ህይወቱ ያለፈው። አጠቃላይ ሶስት ልጆች ናቸው ያው የሞቱት። አሶሳ ዩኒቨርሲቲ የተከሰተውን ግጭት በተመለከተ በተደጋጋሚ ለምክትል ፕሬዚዳንቱ ዶክተር ሃይማኖት ጥያቄ ለማቅረብ ሙከራ ባደርግም ሊሳካልኝ አልቻለም። ነገር ግን ጉዳዩን ለማረጋጋት የአካባቢው የእምነት አባቶችና ሽማግሌዎች ከተማሪዎች ጋር ውይይት ማድረጋቸውንና ለማረጋጋት መጣራቸውን ሰምቻለሁ። አግኝቼ ካነጋገርኳቸው የአካባቢው ሽማግሌዎች ውስጥ አንዱ የሆኑት አቶ ከፍ ያለው ቶሎሳ በተማሪዎቹ መሀል ይህ ነው የሚባል የጎላ መሰረታዊ ችግር የለም ነው የሚሉኝ። እኛ እንግዲህ ሁለቱንም እያስተባበልንም ያለ ነው ጥላቻ የለንም፣ ነው ከመሀላችን እየሄዱ የሚያባብሱ አሉ ይላሉ። እንግዲህ ብዙ ሰ ስለሆኑ ብዙ ተማሪ ማነጋገር አይቻልም፣ አይደማመጡም። በግል በመሀልም ስናነጋግራቸው ይሄ ነው ይላሉ። በቃ በመሀል አሁን ደግሞ ከየት እንደተነሳ ማናቂም ይላሉ። በቃ አማራ ከነሱ ነው ይላሉ፣ ኦሮሞ ደግሞ ከአማራ ነው ይላል፣ አማራውም ደግሞ ከኦሮሞ ነው ይላል። ይሄ ነው ብለን እኛ የደረስን ነገር የለም ለጊዜው። አሁን በዚህም እንገባለን ነው ምሉ አሁን እናንተ ከእምነት አባቶችና ከአገር ሽማግሌዎች ተማሪዎቹ ለማሳረቅና ለማነጋገር ወደ ግቢው መሄዳችሁን ነው አሁን የምሰማው። ምንድን ነው እስቲ እያደረጋችሁ ያላችሁ ታዲያ? ይሄንን ነገር ለመፍታትና እና ለማነጋገር እኛ ከየቦታ ቦታ የሃይማኖት አባቶችንና አካባቢ ሽማግሌዎቹን መስተዳደር ጠርቶን ምክር ቤት ሁለት ቦታ ተካፍለን ኦሮሞ አማራ ሳንል በቃ ዝም ብለን ሁለት ቦታ ተካፈል ሁሉንም ያካተተ ነው ማለት ነው። ያንን ካፍለን አስተባብለን አሁን ማረጋጋቱ ደረጃ ላይ ደርሰናል። አሁን ለጊዜው ምግብ ሁሉ አንበላም እንወጣለን ብሎ እያሉ ነበረ። አሁን ምግብ እንዲበሉ አድርገናል። ሁለቱም ምግብ በልቷል። አሁን ተማሪዎቹ በተደጋጋሚ የሚገልጹት በመካከላቸው ጸብ የሚጭሩ አካላት እንዳሉና ይህም በእንጭጩ እንዲቀጭ በተደጋጋሚ ለዩኒቨርሲቲው አመራሮች ብንገልጽም መፍትሄ ሊያገኝ አልቻልም ብለዋል። ከዚህ በመቀጠል በትላንትናው ዕለት በተባባሰው ግጭት የጸጥታ አካላት ይህንን ለማረጋጋት የወሰዱት እርምጃ ተመጣጣኝ ባለመሆኑ በመሳሪያ የተጎዱ ተማሪዎችን መኖራቸውን ነው የሚናገሩት። ይህንንና ሌሎችን ጉዳዮች በተመለከተ ከዩኒቨርሲቲውም ሆነ ክልሉ አስተዳደር መልስ ካገኘን ይዘን እንመለሳለን። ሙክታር ጀማል ነኝ ከአዳማ። ፖሊስ የአንድን በሰብአዊ መብት ረጋጭነት የተጠረጠሩን ግለሰብ ቃል በቁጥጥር ስር ከዋሉበት ቀን አንስቶ እስከ ዛሬ ዕለት ድረስ አልተቀበልኩም ሲላመነ ይህ ብቻ አይደለም፣ ፍርድ ቤት ሲቀርቡም የምርመራ መዝገብ እንዳልያዘ ገልጿል። ፍርድ ቤትም ጉዳዩን ለነገ ቀጥሮ ሲያበቃ ስህተቱም እንዲታረም ትዕዛዝ ሰጥቷል። ፖሊስ በከፍተኛ የሰብአዊ መብቶች ጥሰት ወንጀል ይጠረጥራቸዋለሁ ብሎ ከሳምንት በፊት በቁጥጥር ስር አውሏቸው የቆዩትን የብሔራዊ መረጃና ደህንነት መስሪያ ቤት ምክትል ኃላፊ የነበሩትን የአቶ ያሬድ ዘሪሁንን ቃል ዛሬ ፍርድ ቤት እስከቀረቡበት ጊዜ ድረስ እንዳልተቀበላቸው ተናግረዋል። ፖሊስ ተጠርጣሪውን ለምን ፍርድ ቤት እንዳቀረባቸውና ተጨማሪ የምርመራ ጊዜ ለምን እንደጠየቀ ፍርድ ቤቱ ሲጠይቀው አቶ ያሬድ ዘሪሁን ሥልጣናቸውን በመጠቀም በሽብር ወንጀል ተጠርጥረው በሚያዙ ዜጎች ላይ ከባድ የማሰቃየት ለአምስት ወራት ያህል አድራሻቸውን በመሰወር ወይንም በስውር እስር ቤቶች ማቆየትና እስከ ግድያ በሚደርሱ የወንጀል ድርጊቶች እንደሚጠረጥራቸው፣ በተጨማሪም በሙስና ወንጀልም እንደሚጠረጥራቸው ለዚህም በአሁኑ ወቅት የበለሉ ሰለባዎችን ቃል ለመቀበልና የሰነድ ማስረጃዎችንም ለማሰባሰብ ተጨማሪ የምርመራ ጊዜ 14 ቀን እንዲሰጠው ጠይቋል። የተጠርጣሪ ጠበቆች በበኩላቸው ይህንን የአመልካች ጥያቄ ተቃውመዋል። ጠበቆቹ ለችሎቱ እንዳመለከቱት ፍርድ ቤቱ ለፖሊስ ተጨማሪ የምርመራ ጊዜ የሚሰጥበት ዓላማ የታወቀ ነው ካሉ በኋላ፣ ስለሆነም ፍርድ ቤቱ ተጨማሪ የምርመራ ቀን ለመስጠት ምርመራው በጊዜው ምን ደረጃ እንደደረሰ ተመልክቶ ምን እንደተሰራ ምን እንዳልተሰራ መዝኖ ተጨማሪ የምርመራ ጊዜ ይፈቅዳል ወይም ይነሳል ብለዋል። ጠበቆቹ አክለውም ደንበኛቸው በፖሊስ ቁጥጥር ስር ከዋሉ ስምንት ቀናቸው ያለፈ ቢሆንም እስከ ዛሬ የሀገሪቱ ሕግ በሚያዘው መሠረት ፖሊስ ቃላቸውን አልተቀበለም ሲሉ አቤቱታቸውን አቅርበዋል። አቶ ያሬድ ዘሪሁን መርማሪ ፖሊስ እንዳቀረበውና በመገናኛ ብዙኃን ተጋኖ እንደተነገረው በብሔራዊ መረጃና ደህንነት መስሪያ ቤት የሠሩት ለ27 ዓመት ሳይሆን ለአንድ ዓመት ተኩል ጊዜ ብቻ እንደሆነም ጠበቆቹ ለፍርድ ቤቱ ጠቁመዋል። ለረዥም ጊዜ ታመው እቤት የዋሉና አምስት ጊዜ የቀዶ ሕክምና ያደረጉ ናቸው ብለዋል። ተጠርጣሪም ፍርድ ቤቱን አስፈቅደው በብሔራዊ መረጃና ደህንነት መስሪያ ቤት የሰሩት ለአንድ ዓመት ተኩል መሆኑን ብቻ ሳይሆን የነበሩበት የሥራ ኃላፊነት ከተጠርጣሪዎች ምርመራ ጋር ጨርሶ እንደማይገናኝ ከበላይ አለቃቸው ከአቶ ጌታቸው አሰፋ ጋር ባለመስማማት መልቀቂያ በተደጋጋሚ ጠይቀው እንደነበረ ቀደም ሲል አከናወንኩት ባሉት መልካም ሥራ ጠቅላይ ሚኒስትር አብይ አህመድ በፌዴራል ፖሊስ ኮሚሽነር ጄኔራልነት እንደሾሟቸው እና በጤና እክል ምክንያት ያንን ኃላፊነት ለመሸከም እንደማይችሉ ተናግረው እንደነበረ በመሃል አሁን የተፈጠረ ሁኔታ እንደደረሰም ተናግረዋል። ፖሊስ እንዳለው ለመጥፋትም ዱከም አልሄድኩም፣ ፓስፖርትም ሆነ የውጭ ገንዘብ በጄ አልነበረም ሲሉ የመገናኛ ብዙሀንን ዘገባ ጭምር አስተባብለዋል። ፖሊስ በበኩሉ አሁንም በለት ደርሶብናል የሚሉ ወገኖች በተጠርጣሪ የተፈጸመባቸውን የወንጀል ድርጊት በመዘርዘር ቃል ሊሰጡ ስለሆነና ሌሎችም ማስረጃዎችን ለማሰባሰብ የጠየቀው ጊዜ እንዲሰጠው አመልክቷል። ፍርድ ቤቱም የተጠርጣሪ ጠበቆች ያቀረቡትን አቤቱታ መሠረት በማድረግ ይመስላል የተጠርጣሪን ቃል ህጉ በሚያዘው መሠረት ተቀብላችኋል ሲል ጠይቋል። ፖሊስ ቃል እንዳልተቀበለ አረጋግጦ የምርመራ መዝገብ እንዲያቀርብ ቢጠየቅም እንዳልያዘ ተናግረዋል። ፍርድ ቤቱ የተሰራው ስህተት እንዲታረም አዞ ነገ ጉዳዩን ለማየት ቀጠሮ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። በሳውዲ አረቢያ በሚመራው ጥምረት የሚደገፈው የየመን መንግሥትና ሺዎቹ ሁጤ አማጽያን ለሰላም ድርድር ለመቀመጥ ዝግጁ መሆናቸው ተሰምቷል። የተባበሩት መንግስታት ድርጅት ይመራዋል የተባለው የሁለቱ ወገኖች ንግግር ለአራት ዓመታት የዘለቀውንና ዛሬ በዓለም እጅግ አሳሳቢ ከሚባሉ ሰብአዊ ቀውሶች የአንዱ ምክንያት የሆነውን ጦርነት ያስቆማል የሚል ተስፋም አሳድረዋል። የቪክተር ቢቲ ዘገባ አለን ሶሎሞን አባቴ ያቀርበዋል። ከየመን ጎን መቆም ለምርጫ የሚቀርብ ወይም አማራጭ ያለው ጉዳይ አይደለም ብለዋል የሳዑዲ አረቢያ መሪ ንጉሥ ሳልማን ቢል አብዱልአዚዝ አልሳዑድ። ከየመን ጎን መቆም የምርጫ ጉዳይ አይደለም፣ ግዴታ እንጂ በኢራን የሚደገፉ ታጣቂዎችን እየተፋለመ ላለው የየመን ሕዝብ ድጋፍ እንድንሰጥ የሚገፋን ተግባር ነው። በሌላ በኩል ደግሞ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የውሳኔ ቁጥር ሁለት ሁለት አንድ ስድስት መሠረት የፖለቲካ መፍትሄ እንዲገኝም ሀገራቸው ስትሰጥ የቆየችው ባሉት ተከታታይ ድጋፍ እንደምትቀጥል ንጉሥ ሳልማን ለሀገራቸው ዓመታዊ የመማክርት ሸንጎ የሳዑዲ አሹራ መጅሊስ ዛሬ ባደረጉት ንግግር አረጋግጠዋል። ሁቲዎቹም ቢሆኑ በሳዑዲ አረቢያ በተባበሩት አረብ ኤሚሬቶችና የየመን አጋሮቻቸው ላይ የሚያካሂዱትን የድሮኖችና የሚሳይል ጥቃት እንደሚያቆሙ ትናንት አሳውቀዋል። ሰላም የሚፈልጉ ከሆነም ስለ ሰላም እንነጋገር ዘንድ ለመቀመጥም ዝግጁ ነን ብለዋል ሁቲዎቹ። እጅግ የገዘፈ ቁጥር ላለው ሲቪል ሕዝብ እልቂት ሰበብ የሆነው የየመን ጦርነት እንዲቆም ለማድረግ በሪያድ ላይ ዓለም አቀፍ ጫና እየበረታ መጥቷል ጦርነቱ ዛሬም ቀጥሎ ስለመዋሉ ሪፖርቶች እየተሰሙ ሲሆን ቁልፍ ነው በሚባለው ሆዳይዳ ወደብ ላይ ውጊያው እንዲቆም የሚጠይቅ የውሳኔ ሐሳብ ረቂቅ በጸጥታ ጥበቃ ምክር ቤቱ ውስጥ እየተሽከረከረ ነው። ካለበለዚያ የመናውያን እጅግ የከፋ ጠኔና ቸነፈር እፊታቸው ላይ ተጋርጧል። ሳዑዲ አረቢያ ከየመን ጦርነት ሌላ አልጋ ወራሽ ልዑል ሞሐመድ ቢን ሳልማን አዘውታል ሲል የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ በደረሰበት ድምዳሜ ኢስታንቡል ቱርክ ውስጥ በተገደለው ጋዜጠኛ ዣማል ካሾግዢ ጉዳይም ውግዘትና ጉሸማው እየጠናባት መጥቷል። በእስራኤል ቴሌቪዥን አቅራቢዋ የሚኖሩ ኢትዮጵያውያን የእስራኤል መንግስት በጊዜያዊነት የተሰጣቸውን የመኖሪያ ቪዛ እየተነጠቁ እንደሆነ ተናገሩ። በእስራኤል የጥገኝነት ጥያቄ አቅርበው መልስ እስከሚያገኙ ለአመታት በየተወሰኑ ወራቶች ልዩነት ይታደስ የነበረውን ጊዜያዊ የመኖሪያ ቪዛ ከዚህ በኋላ ለተጨማሪ ወራት እንደማይታደስ እንደተነገራቸው ነው የገለጹት። በእስራኤል ጉዳያቸውን የያዘው የመንግስት አካል ሀገራችሁ ሰላም ስለሰፈነ ወደ ሀገራችሁ መመለስ ትችላላችሁ የሚል ምክንያት እንደተሰጣቸው ለቪኦኤ ጨምረው ገልጸዋል። መስታዋት አረጋውኖች ያነጋገረችው የአፍሪካን ስደተኞች የማህበረሰብ መሪና ተወካይ ነው ያዋየችው። ወደ ቅንብሩ። እስራኤል ጥገኝነት ጠያቂ አፍሪካውያንን ወደ ትውልድ ሀገራቸው ለመመለስ ያወጣችውን ህግ ተግባራዊ ማድረግ ካቆመች ወራቶች ተቆጥረዋል። በእስራኤል ጥገኝነት ጠይቀው መልስ የሚጠባበቁ ከ40 ሺህ በላይ አፍሪካውያን ስደተኞች ይኖራሉ። ከእነዚህ ውስጥ 2500 ገደማዎቹ ኢትዮጵያውያን እንደሆኑ በእስራኤል የኢትዮጵያ የማህበረሰብ መሪ ይናገራሉ። በሀገራችሁ ሰላም በመስፈኑ በ14 ቀናት ውስጥ እስራኤልን ለቃችሁ እንድትወጡ ከተባሉት ኢትዮጵያውያን መካከል አቶ ሳሙኤል ግርማ አንዱ ናቸው። በአስራ አራት ቀን ውስጥ ከሀገር እንድትወጣ የሚል ወረቀት ነው ሰጡ። ኢትዮጵያ ሀገራችሁ ሰላም ነው፣ አሁን ሂዱ አይነት ነገር ነው ብለው ይሰጣ። ጠበቃ ያዙ ነው የሚሉት። ያው ጠበቃ እንይዛለን። ከዛ ጠበቃ ስሚዙ ደግሞ የሁለት ወር ያው ከፍለን ይሰጡን እና መልሰው እንደገና ደግሞ ይሰለክሉናል። ግን በግሌ ሄጄ ይግባኝ ብያለውኝ ቢሮቸው ላይ እነሱ ፍርድ ቤት ነገር አለ እዛ ሂዳሉኝ እዛ ሄጄ መልክቻለሁ። በተመሳሳይ በሀገር ውስጥ የመቆየት ፈቃድ የሚሰጥና በወራት ውስጥ በሚታደስ ቪዛ ከስድስት ዓመታት በላይ እንደኖሩና ትዳር መስርተው ሶስት ልጆችንም እንዳፈሩ ነግረውናል። አቶ ያሬድ ወልድ ማርያም ሁሉም ስደተኛ በመሳቀቅና በጣም በቃ በችግር ውስጥ ነው የሚኖረው። እስራኤል ያለ ስደተኛ ገንዘብ ያገኝ እንጂ በጣም የሚያሳዝን ነው በእውነት፣ በጣም የሚያሳዝን ስደተኛ ነው። እንደገና የስራ እድልም የሚሰጡት ካምፓኒዎቹ ገንዘባችንን በመስረቅ የሚገባንን ነገር ባለመክፈል በጣም ነው ከፍተኛ ተጽዕኖ ያለው ዘረኝነቱም ልክ እንደዛ። ሁለተኛ ደግሞ በየጊዜው እንዲህ አይነት የውጡ ተጽዕኖ የስደተኛ ላይ የሚደረግ ተጽዕኖ በየጊዜው አለ። እውነት ነው። አሁን ደግሞ በጅምላ ኢትዮጵያኖችን ኢትዮጵያ ውስጥ አሁን የመጣ ለውጥ ስላለ ሀገራችሁ ሰላም ነው ሀገራችሁ መሄድ ትችላላችሁ፣ ኢንተርቪው ያደረጋችሁትን አልተቀበልንም የሚል አስራ አራት ቀን የጊዜ ገደብ በመስጠት አገር ለቃችሁ ውጡ ብለዋል። እኛ ደግሞ ሀገር መውጣት እንደማንችል የቻለ ገንዘብ ያለው ጠበቃ ቀጥሮ ለጊዜው የአንድ አመት የስምንት ወር ጊዜ ለማራዘም እስከ ስምንት ሺህ የእስራኤልን ሼክል በመክፈል ጠበቃ ቀጥሮ እየተከራከረ ነው ያለው። እኛ ደግሞ አቅም የሌለን ሰዎች አንዳንድ የይግባኝ ደብዳቤዎችን በማዘጋጀት እዚህ እስራኤል ሀገር ሂዶ የተባልንበት ይግባኝ ጠይቆ የተባልንበት ቦታ ደብዳቤ ይዘን ሄደናል። መልሱን በአንድ ወር ውስጥ እናሳውቃቸዋለን ብለዋል። ኦልሬዲ ሀያ ቀን አልፎታል። እንግዲህ እኔ ራሴ ካመለከትኩኝ ማለት እና መልስ አላገኘውም። በዚህ ሂደት ላይ ነው ያለውት። ግን ተጽዕኖ በጅምላ ኢትዮጵያውያኖችን የማስወጣት ነው። እኔ እስከማውቀው ድረስ ካናዳ ፕሮሰስ ያላቸውንም ልጆች ያላቸውንም፣ እንዲሁም ደግሞ አመትም ሁለት አመትም የቆዩትን በሙሉ ያለመቀበል ሂደት አይቻለሁ። አሁን ባለው ሁኔታ ሌላው ኢትዮጵያዊ ለአመታት በእስራኤል በጊዜያዊ ቪዛ የኖሩት አቶ ሞገስ ሙሉጌታ ናቸው። እዚህ ሀገር ረጅም ጊዜ ቆይተናል። ምናልባት እኔ ራሴ ከአስራ ስንት አመት በላይ የቆየው ሰው ነኝ። ሀያ አመትም ሰላሳ አመትም እዚህ ሀገር ብትቆይ ምንም አይነት እንደ ሌላው ሀገር ህጋዊ ሆነች የመኖሪያ ፈቃድ ወይ ደግሞ አንዳንድ ነገሮችን የማግኘት እድሉ በጣም የጠበበ ነው፣ የለም ነው የሚባለው። ቢሆንም ግን ጊዜና ወቅት እየጠበቁ ብዙ ጊዜ ሊያስወጡ ሊያባርሩን እየሞከሩ ነበረ። አሁንም ደግሞ ካለው ሁኔታ እግር በእግር ተከትለው የአብይ መንግስት እያመጣ ያለውን ሪፎርም ተከትለው ምናልባት ተከታትለው ይመስለኛል። ይሄ እንዲህ አይነት ሁኔታ ስለሆነ በቃ ከሀገራችሁ አሁን መውጣት አለባችሁ የሚል ነገር እንትን ብለው በማለት ብዙ ስደተኞች አለን፣ አፍሪካውያኖች ስደተኞች ብዙዎች አለን። ግን ኢትዮጵያውያኖችን ብቻ ወስ ነው እንደሚያስወጡንና በዚህ ላይ ውሳኔ እንደደረሱ ያው መረጃው ደርሶን ትክክልን ደግሞ ብዙ ሰዎች ተቀምጠዋል። እና ይሄንን ነገር ለመጠየቅ በአንዳንድ እንቅስቃሴዎችን እያደረግን ነው። በትክክል ውጡ ተብለናል። አሁን ራሱ ቀኑን ባላስታውሰውም አሁን ከአንድ ከሁለት ከሶስት ቀን በፊት ሰዎች እየተያዙ እንደሆነም ሰምቻለሁ። እኔ በዚህ ሰዓት ውስጥ መሄድ የምችልበት ኮንዲሽን ውስጥ አይደለም ያለው። ምናልባት ከካፒታል ጋር ከምናምን ጋር ተያይዞ ሳይሆን ያው ካለው ነገር ጋር ማለት ነው። ምክንያቱም ልጆች እዚህ አፍርተሽ ምንም ቢሆን የተወሰነ ነገሮችን ክፉ ደጉን አይተዋል ገብቻል። በዚህ ባልተረጋጋ ሁኔታ ውስጥ ምንም የማያውቁትን ልጆች ሄደሽ ይዘሽ ሄደሽ የሚፈጠረውን ነገር ስለማናቅ፣ ከልምድም አኳያ አሁንም የተረጋጋ ነገር እስከሌለ ሰዓት ድረስ ተደብቆም የሚቻል ነገር አይመስለኝም። ከአሁን ካካሄዳቸው እና ያ ነገር ክብደት ስላለው ነገሩን ከግምት አስገብተው የምንቆይበትን ነገር እንዲያመቻቹልን ነገር ነው። እንግዲህ ምናልባት እንግዲህ እንደ ምንድምንም ያደረግነው ነገር የለም። እንደ በምን በምኞች ደረጃ ያለ ነው። በዚህ ደረጃ ነው። በእስራኤል የአፍሪካ ስደተኞች ጉዳይ የቦርድ አባልና የማህበረሰብ መሪ አቶ ሞላ ሚካኤል ከዛሬ ነገ ጥያቄያቸውን ምላሽ እንደሚያገኝ ተስፋ በማድረግ በጊዜያዊ የመኖሪያ ቪዛ በእስራኤል እንደኖሩ ይናገራሉ። ከተጀመረ እንግዲህ ሁለት ወር አካባቢ ቪዛው የሚያ ሲዛ በመንጠቅ እዛ ደግሞ ብዙ ሰው በአብዛኛው አዲስ ከአምስት ዓመት በላይ ቆይታ ያደረገውን ሰው ሀገራችን ሰላም እያሉ እየነጠቁ ነው። ከዛም እንግዲህ የሚቀጥለው ደረጃ ምንድን ነው? እንደተለመደው ማሰር እና ከአገር ማስወጣት በከፊል ወደ ጠበቃ የሄዱበት መንገድ አለ። እኛ ደግሞ ሌሎቻችን ያው ተሰባስበን አንድ የሆነ መፍቴ የሚያፈላልግ ኮሚቴ መርጠናል። ከዩኤን አካላትም ከሌሎችም ለመደራደር ኮሚቴ ተቋቁማል። ስራውን እየሰራ ነው። ኢትዮጵያውያኑ ላይ ብቻ ያተኮረው ጊዜያዊ የመኖሪያ ቪዛ እድሳት ክልከላ በእስራኤል መንግስት በድጋሚ እንዲታይና የተሰጣቸው የጊዜ ገደብ እንዲራዘም ጥያቄ እንዳቀረቡ አቶ ሞላ ይናገራሉ። ኢትዮጵያውያኑ ላይ ብቻ ያተኮረው የጊዜያዊ የመኖሪያ ቪዛ እድሳት ክልከላ ጉዳይ በእስራኤል መንግስት በድጋሚ እንዲመረመር ከሌሎች በተመሳሳይ ችግር ውስጥ ከሚገኙ ኢትዮጵያውያን ጋር በጋራ በመሆን ተደጋጋሚ ጥያቄ በማቅረብ ላይ እንደሚገኙ አቶ ሞላ ይናገራሉ። ኢትዮጵያዊ ሁለት ሺህ አምስት መቶ ነው። የኤርትራ ወደ አርባ ነበረ። አሁን ግን ስልቁ ቀንሷል። ካናዳ ና አንዳንድ ሀገሮችን በመሄድ የሱዳን ወደ አራት ሺ የነበሩት አሁን የእሱን ቁጥር ቀንሷል። በድምሩ ከሰላሳ ሺ ከአርባ አርባ ሺ የሚሆን ስደተኛ እስራኤል ሀገር አለ። መልእክታችን ያው እስራኤል መንግስት ጊዜ እንድሰጠን ነው። በተለይ አሁን በዚህ ጉዳይ ላይ እንደ በጀም እንደ በፊቱ ለምሳሌ አሁን ጥገኝነት ስጠይቅ ከዚህ ኬንያ ወደ ሀገሬ መመለስ እንደማልችልና እንደማልችል የነበረው ስርዓት ተቃዋሚ ነው ያለው። ግን አሁን ግን ለውጥ አለ ከተባለ ግን ያን ለውጥ ደግሞ መንፃራዊ እደግፋለች የተወሰነ ደረጃ ነገር ግን ጊዜ ስጥሩኝ ነው እኔም እያልኩት ያለው እና የኔ መሰሎች ደግሞ አሉ። ከእኔ ጋርም አሁን እየጠየቅን ያለ ነው ለተወሰነ ጊዜ ጊዜ ስጥሩ እያለ ነው። በእስራኤል ለዓመታት ስንኖር እንዲህ በአጭር ጊዜ ውስጥ ውጡ እንባላለን የሚል ግምት ፈጽሞ አልነበረንም። ጉዳያችንን ስደተኞችን ለሚመለከተው የእስራኤል መንግስት ይግባኝ ጥያቄ አቅርበን ምላሽ በመጠባበቅ ላይ እንገኛለን በማለት ስደተኞቹ ገልጸውልናል። ይህ የአሜሪካ ድምፅ ነው። አሁን ሰዓቱ በኢትዮጵያና አካባቢዋ ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሆኗል። መልካም ነው። ወደ ሐሙስ ልንሄድ ነው። ነገ በነገሮች ላይ አዳነች አመት በዓል ነው። ታንክስ ጊቪንግ ታንክስ ጊቪንግ ተከብሬ አለሽ ቤትሽ ቁጭ ብለሽ ቤተሰብ ከቤተሰብ ጋር ጥሩ በዓል ነው። ኢትዮጵያኖች የሚያከብሩታል። ሊለመድ የሚገባው በዓል ነው። በጣም ያገናኛል። እንዴ ለምደውታል፣ በብዛት ለምደውታል። ምክንያት አድርጎ ቤተሰብ ይገኛል፣ ዘመድ አዝማድ። ልክ ነው። ምክንያት አድርገን እችን አንድ ሙዚቃን ጋብዛ። እሺ Grateful for this sheltered place with light in every window say welcome, welcome share this feast Come in away from sorrow Father Mother Daughter Son. መልካም፣ ጥሩ ሙዚቃ ነው። አሁን ኢትዮጵያውያን በአሜሪካ ነገ፣ በተለይ እዚህ ዩናይትድ ስቴትስ ውስጥ ታንክስ ጊቪንግ በመባል የሚታወቀው የምስጋና ቀን በብሔራዊ ደረጃ ይከበራል። በሌሎቹ አገሮች የሚገኙ አሜሪካውያንም በያለበት ያከብሩታል። እዚህ አሜሪካ የሚገኙ ኢትዮጵያውያንስ? አዲሱ አበበ በዛሬው ዝግጅቱ መልሱን ይዟል። ሮም ስትኖር እንደ ሮማውያን እንዲል ብሂሉ። አዎ በአሜሪካ ነዋሪ ኢትዮጵያውያንም የነገውን የምስጋና ቀን ያከብራሉ። ቤተሰቦች በጋራ በመሰባሰብ፣ የእምነት ተቋማት በየማምለካ ቤቶቻቸው ምስጋና ያቀርባሉ። ይህን የነገውን የምስጋና ቀን አስታካ ኢትዮጵያውያንን በየዓመቱ በማዕድ ዙሪያ የምታሰባሰብ በስራዬ ከጎኔ የቆሙትን ማመስገን ደስታ ይሰጠኛል የምትል ኢትዮጵያዊት የዛሬ እንግዳችን ነች። ለኔ ደስ የሚለኝ ሰዎች አይዞሽ ባለም ቁጥር ከሌጋ ሰርቪስ ለተጠቀሙ ቁጥር እነዛን ሰዎች ማመስገን እንደ ግዴታ ያድርጌ ነው የምወስደው የሚሰጠኝም ደስታ ስላለ አዳዲስ አካባቢያችን ላይ ቢዝነሶች ሲከፈቱ አዳዲስ ሰዎች ወደ ቢዝነስ ሲመጡ ስለ ድምፁ ጥራት ይቅርታ እየጠየቁህ ለእኔ ደስ የሚለኝ ሰዎች አይዞች ባለኝ ቁጥር ከእኔ ዘንድ ሰርቪስ ወይም አገልግሎት በተጠቀሙና ባገኙ ቁጥር እነዚያን ሰዎች ማመስገን ግዴታ አድርጌ ነው የምቆጥረው ነው ያለችኝ እናም አለች ይሄ አመታዊ ግብዣዬ ነው በዚህም ላይ የምስጋና መስጫ ቀን ላይ ነን ታንክስጊቪንግ ታዲያ ባለፈው ቅዳሜ ቁርስ አዘጋጅታ ወደ 50 ያህል ሰዎች ተጋብዘዋል ተመስግነዋል በሙያዋ የተገለገሉ ደግሞም አመስግነዋታል። ባጭሩ የምስጋና ቀንን ቀደም ብላ ከደንበኞቿና ከሙያ ተጠቃሚዎች ጋር አክብራለች። ምስጋና የሚገባቸውንም አመስግና ለማበረታታትም ሸልማቸዋለች። ከእንግዳይ ጋር ባጭሩ ላስተዋውቃችሁ የቲሳቱ እባላለሁኝ የምኖረው በዚህ በቨርጂኒያ አካባቢ ነው። ስራዬ ደግሞ ፋይናንሽል ሰርቪስ ኢንዱስትሪ ውስጥ ኮንሰልታንት ነኝ አማካሪ ማለት ነው። ሰዎች የላይፍ ኢንሹራንሳቸው የህይወት ዋስትናቸው፣ የጡረት አካውንታቸው፣ የልጆቻቸው የትምህርት ቤት የኮሌጅ ደግሞ እንዴት አድርገው እንደሚያጠራቅሙ ከታክስ ነጻ የሆኑ ነገሮችን፣ በህመማችን ጊዜ ችግራችንን የሚሸፍንልንን እነዚህ እነዚህን ነገሮች አስተምራለሁ። ላለፈው አስራ ዘጠኝ አመት ቤቶች በመሸጥ በማጋዛት የሚከራይላቸው ደግሞ ሲኖር በመከራየት እንዲሁም ደግሞ ሌሎች ከዚሁ ስራ የሚሆን ከማንኛውም ነገር ጋር በኮሚኒቲ ውስጥ አስፈላጊ ነው የሚባል ነገር በሰማሁበት ጊዜ ወደሚያስፈልጉት ባለሙያዎች በመምራት ሰዎችን መደገፍ ከፍተኛ ደስታን የሚሰጠኝ ነገር ስለሆነ እዛ ላይ የተሰማራሁኝ አንዲት ኢትዮጵያዊት ሴት ነኝ። የቲ እሳቱ በፋይናንስ አገልግሎት፣ በቤት ግዥና ሽያጭ ስራ፣ በህይወት ዋስትና ምክር አሰጣጥ ወይም ኢንሹራንስ፣ በጥሮታ ዘመን ስለሚደረግ መሰናዶና በመሳሰሉት ምክር እንዲሁም ትምህርትና አጫጭር ኮርሶች በመስጠት የተሳካላትና የታወቀችም ኢትዮጵያዊት ነች። በዚህም አገልግሎቷ አያሌ የምስክር ወረቀቶች ሽልማቶችን ከመንግስት እንዲሁም ከግል ተቋማት አግኝታለች። ለመሆኑ ለስኬቷ ምክንያቱ ምንድን ነው? በአሜሪካ ቆይታዋስ ያካበተቻቸው ልምዶችስ? በዚህ ረገድ ሰፋ ያለውን ዝግጅት በሌላ ጊዜ የመለስበታለሁ። ለአሁኑ ግን ቀደም ሲል ወደ ተነሳውበት የቅዳሜ ዝግጅቷ ልውሰዳቸው። ምንድን ነው የቅዳሜው የቁርስ ስብስብ አላማ የቴ ሁል ጊዜ መስጠት እንዳለ ሁሉ መቀበልም አለ ብዬ ነው የማስበው። ና እነዚህ ደንበኞች በእኔ ላይ ባላቸው ፍቅር፣ ክብረት፣ እምነት የተነሳ በንግድ ላይ በቆየሁባቸው ዘመናቶች በሙሉ ከፍተኛ ፍቅርና የስራ ድጋፍ፣ የሞራል ድጋፍ፣ አይዞሽ ባዮቼ ስለሆኑ እነዚህን ሰዎች በአመት አንድ ጊዜ እግዚአብሔር ይስጥልኝ ብዬ የማመሰግንበት ያለንን ተካፍለን የምንበላበት ቀን ነውና ታንክስጊቪንግ ደግሞ በዚሁ ወር ላይ ስለሆነ ኖቬምበር የመስጠት ወር የማመስገን ወር ስለሆነ እኔም ደግሞ ላመሰገናቸው ስለምፈልግ ከልቤ ደስ ብሎኝ በጉጉት የምጠብቀው ና በዓመት አንዴ የማረገው ነው። ሲቻል ይሄ በየሶስት ወሩ አንዴ ተጋባዦቼ ባለፈው ደንበኛ የነበሩ፣ በአሁኑ ሰዓት ደንበኛ የሆኑ፣ ወደፊት ደንበኛ ለመሆን የሚፈልጉ እንዲሁም ደግሞ በቃ በሞራል አይዞሽ ብለው ሁሉንም አይነት ድጋፍ የሚያደርጉልኝ ሰዎች በተለያዩ የህይወት ተመክሮና የህይወት ጉዜ ውስጥ የነበሩን ሰዎችን ሁሉ በዚህ ውስጥ ግልጽ አካትታለሁኝ። እንዲሁም ማንኛውም ኢትዮጵያዊ ኤርትራዊ፣ የማውቃቸው የአውሮፓውያን ሰዎች አሁን እዚህ ውስጥ እንዳል እንዳየኸው፣ ከኔዘርላንድም ክላይንት አለችኝ። ፈረንጁም አበሻውም ሁሉም ሰው ተካትቶ መጥቶ ያለንን እንብላን ጠጣ ብዬን የጋበዝኩት እነዚህ ናቸው። በቃ እኔ የጋበዝኳቸው ሰዎች በቅዳሜው ስብስብ አንድ ያልተለመደ ማለት ይቻላል ያየሁት ነገር ሰው ሁሉ ቁርስ ያደረገው ሁሉ ስፖርት እንዲሰራ የተደረገበት ሁኔታ ነው። እርግጥ ቁርሱ ድርቆሽ፣ ፍርፍር እንቁላል፣ ፍርፍር ቅንጬ፣ ጨጨብሳ፣ ደቦ በቅቤ ያ ሁሉ ተበልቶ ዱብ ዱብ ካልተባለበት ለራት ቦታ አይኖርም። ይሄ ሴቱም፣ ወንዱም፣ ወጣቱም አዛውንቱም ዱብ ዱብ ያለበት ስፖርት በየዓመቱ ማለት በጋበዘች ቁጥር የምታደርጊው ነው። በየዓመቱ ፕሮግራሙ በየዓመቱ የማመሰግንበት ሲሆን ግን ስፖርቱን ዘንድሮ ለወጥ ላድርገው ብዬ የጀመርኩት ነው። ምክንያቱም የቀረበውም ቁርስ እንዳየኸው ስለሆነ፣ አንዳንድ ጊዜ ሰዎች ከበላም በኋላ እንደው ትንሽ ጠዋትን በጣምም ጠዋት ስለነበረ፣ ቦታው የሚፈቀድበት ሰዓት አጭር ጊዜ ስለነበረ ያንን ሰዓት በሙሉ ለመጠቀም ትምህርቱንም ምስጋናውንም ሁሉንም ለማካሄድ አስቤ ስለነበረ በዛ አጭር ሰዓት ውስጥ ተመልሶ ወደ እንቅልፍ ሸለብ የማድረግ ነገር እንዳይመጣ ብዬ። ብዙ ጊዜ ያጋጥማል እንደዚህ ምግብ ከበላ በኋላ በተለያየ በሕይወቴ በኩባቸው ኮርሶች ውስጥ በሙሉ ብዙ ጊዜ ሰው ከምሳ በኋላ እንደው እንቅልፍ ሸለብ የማድረግ ነገር ወይም ከቁርስ በኋላ ሸለብ የማድረግ ነገር ስላለ ያ እንዳይመጣ ብዬ ቀስ ብሎ ለማለማመድ ነው። እንግዲህ እንደ ልጅ ማሳደግ ማለት ነው። ውይይታችን በዚህ አያልቅም። በሌላ ጊዜ ደግሞ ስቱዲዮ ተገናኝተን በደንብ እንወያያለን። እግዚአብሔር ይስጥልኝ። አመሰግናል አመሰግናለሁ አቶ አዲሱ ስለ ድሉ። እግዚአብሔር ይስጥልኝ። የእንግዳዬ የኤቲ እሳቱ እጅግ ሰፊ ልምድ ያላት የተሳካላት ኢትዮጵያዊት ነች። ልምዷ በጣም ሰፊ ነው። ወደፊት ሰፋ አድርገን እንወያለን። ለአድማጭም ልምዷን ታካፍላለች። በድጋሚ አመሰግናለሁ እንግዳዬን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደሚቀጥለው ዘገባ እናልፋለን። በመቀሌ ዩኒቨርሲቲ አዘጋጅነት ሴቶች በአመራርነት፣ በቢዝነስ፣ በፈጠራና በሳይንስ ለማስተማር ያለመ ዓለም አቀፍ ኮንፈረንስ እየተካሄደ ነው። በኮንፈረንሱ ሴት ሚኒስትሮች ጨምሮ በተለያዩ ዘርፎች ውጤታማ የሆኑ ከአገር ውስጥና ከውጭ ሀገራት ሴቶች ተመክሯቸው እያቀረቡ ናቸው። ሙልጌታ ጽብሃ ዘግቧል። ባለፈው አመት ለመጀመሪያ ጊዜ ተካሂዶ የነበረውን የዓለም አቀፍ ኮንፈረንስ ዘንድሮም ለሁለተኛ ጊዜ ነው። በመቀለ ዩኒቨርሲቲ አዘጋጅነት ከመላው አገሪቱ ዩኒቨርሲቲዎች ከውጭ ሀገራትም በሳይንስ ስራ ፈጠራ አመራርና ቢዝነስ የሴቶች ትስስሮችን ለማጠናከር ከአምስት መቶ በላይ ተሳታፊዎች በመድረኩ ተገኝተዋል። የዩኒቨርሲቲው የስነ ፆታ ዳይሬክተር ወይዘሮ መብራት ዮሐንስ ኮንፈረንሱ የምናካሂደው ሴቶች በአመራር በምርምር በሳይንስ እና በፈጠራ ላይ እንዲሁም በቢዝነስ ላይ ይሳተፉ በጣም አክቲቭ የሆኑ ሴቶች እንዲሳተፉ ነው ያደረግነው እነዚህ ሴቶች ኔትወርኪንግ ማድረግ እንዲገናኙና እርስ በርሳቸው ተናበው ኤክስፐሪንሳቸው ሸር ተደራርገው ከዛ በኋላ ያላቸው ኤክስፐሪንስ ደግሞ ወደታች ወርዶ እስከ ሃይስኩል ሴት ተማሪዎቻችንም ተጠቃሚ በሚያደርግ መልኩ መጨረሻ ላይ ግን ፎር ዲቨሎፕመንት ነው የሚለው ለእድገት ነው መጨረሻ ላይ አገር ላይ ምን አስተዋጽኦ ማድረግ እንችላለን የሚል በመድረኩ በአሁኑ ጊዜ በስልጣን ላይ የሚገኙ የካቢኔ ሚኒስትር አባላትና ከፍተኛ የመንግስት ስልጣን ያላቸው ሴቶች፣ በተለያዩ ዘርፍ ውጤታማ የሆኑ ሴቶች ተሞክሯቸው እያቀረቡ ይገኛሉ። ከአሜሪካ፣ ኖርዌይ፣ ስዊድን አፍሪካ ደግሞ ከብዙ እንዲሳተፉ ተደርጓል። በሚኒስትር ደረጃ ደግሞ አምስቱ ሚኒስትሮች ሴት ሚኒስትሮች በጣም ደስ የሚል አጋጣሚ ነው። ለእኛም ጥሩ መበረታታት ነው። እነዚህ እንዲገኙ ተደርጓል። ኢንተርናሽናሊ ደግሞ ከዚህ ውጭ የአርባ አራት ዩኒቨርሲቲዎች ሴት አመራሮች በተለይ በቫይስ ፕሬዚዳንት ደረጃ ያሉ ሴት መምህራኖቻችን እንዲገኙ ተደርጓል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስትሯ ዶክተር ሂሩት ወልደማርያም ሴቶች በሳይንስና ቴክኖሎጂ ፈጠራ ስራ፣ ውሳኔ ሰጭነት ከፍተኛ ቦታ ላይ ተሳትፏቸው እንዲጎለበት ሁሉም ሊሰራ ይገባል ብሏል። በከፍተኛ ትምህርት ተቋማት ለምሳሌ በማንሳት የሴቶች አቅም እያለ ግን ተሳትፏቸው ውስን ነው ሲሉ ገልጿል። እንዲህ አይነቱ ኮንፈረንስ እንዲህ አይነቱ ንቅናቄ አየህ የሀሳብ የእውቀት የምርምር ውጤት በዚህ ጉዳይ ላይ የሚሸራሸርበት ነው እንግዲህ እና ይሄ ደግሞ እንግዲህ እውቀት ሁሉ ነገር ከእውቀት ነው የሚጀምረው ካወቅን አናጠፋም እኮ ካወቅን አንሳሳትም ካወቅን የሚበጀውን ትተን የማይበጀውን አንከተልም እንደ ሀገር እንደ ተማሪ እንደ ማህበረሰብ ባጠቃላይ ስለዚህ እንዲህ አይነት የምክክር መድረኮች በጥናት ላይ በእውቀት ላይ በመረጃ ላይ ተመርኩዘው ሳይንሳዊ ትንታኔ ተሰጥቷቸው ወደ ፐብሊኩ የሚመጡ ነገሮች በጣም ጠቃሚ ናቸው። አመለካከታችን ከማረቀቁም ከሊ አብዛኛው ነገር የአመለካከት መዛነፍ ላይ ተመርኮዞ የመጣ ስለሆነ እውቀት የማመንጨት እና እውቀትን የማሰራጨት ስራ ነው እንግዲህ እንዲህ አይነት ኮንፈረንስ ዋና ተልእኮ፣ ሴቶችን በሚገባ ውሳኔ ሰጭነት ቦታ የድርሻቸውን እንዲወጡ እንደዚህ አይነት ኮንፈረንሶች ትልቅ አበርክቶ እንዳላቸው ነው የገለጹት ሴቶችን የማያበረታታ ሁኔታ አለ። በጽሁፍ በፖሊሲ ደረጃ የምታየው ነገር ሳይሆን ይሄ በውስጥ የማይታይ እና እንዳልኩ ሰትል የሆነ ነው። ስለዚህ ይህን ነገር መቁረጥ ያስፈልጋል። ይህን ነገር መስበር ያስፈልጋል። ሴቶችን ማብቃትና ማውጣት ያስፈልጋል። ምክንያቱም ለምን መሰለህ? ሴትን ለመጥቀም አይደለም። ባይዘወይ ሴት ስለሰረን አሁን ሚኒስትር ስለሆኝ ተጠቀመች ፕሬዚደንት ስለሆነ አይደለም። ኦፍኮርስ እሷ ሰብአዊ መብቷ ነው። ስለዚህ ሴቶች ከተማሩት እንደ ወንዶቹ ከተማሩት እንደ ወንዶቹ ከሰለጠኑት እንደ ወንዶቹ ካገኙት ኤክስፖዠር በተጨማሪ በተፈጥሯቸውም የራሳቸው ብልህነትና አመለካከት ስላላቸው ውሳኔዎቻችን ላይ ሴቶች ቢካተቱ ውሳኔ ሰጪ ቦታ ላይ ቢመጡ የሴት ፐርስፔክቲቭ የተጨመረበት የሴት አመለካከት የተጨመረበት ውሳኔ ሙሉ ይሆናል። ለልማቱ ላገር፣ ደህንነቱ ለሁሉም ለማህበረሰብ ብልጽግና የተሻለ ነገር ያመጣል የሚል እምነት አለኝ። ስለዚህ ሞከር ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ። ቀደም ሲል ወደ አስተዋወቅኑ ቅንብር እናልፋለን። የህዳር 12 ልዩ ማስታወሻ ህዳር ሲታጠን የህዳር በሽታ ዝርዝሩን ከንጉሥ ያቅልሉ መስከረም ሲጠባ ህዳር ሲታጠን እልክልሻለሁ ልቤን በሳጥን ተብሎ ልክ የዛሬ መቶ ዓመት ህዳር አስራ ሁለት ቀን ሺ ዘጠኝ መቶ አስራ አንድ ዓመተ ምህረት ተገጥሞ ነበረ። ጥላሁን ገሰሰም ከዛ በኋላ እንቺ ቁልፉን ውሰጂ፣ የልቤን መክፈቻ ገልጠች ተቀመጪ፣ ከሴት አንቺ ብቻ ብሎ ነበረ። ልክ የዛሬ መቶ ዓመት ባለፈው ሳምንት ሲነገር እንደሰነበተው የመጀመሪያው የዓለም ጦርነት በሚካሄድበት ወቅት ከአውሮፓ አካባቢ በነፋስ አማካይነት በመላው ዓለም ላይ የተሰራጨው የወረርሽኝ የንዳድ የትክትክ የተስቦ በሽታ ኢትዮጵያም ጎራ ብሎ ብዙ ሰው ጨረሰ ይሉናል ታሪክ ጸሐፊው ብላታ መርስዔ ኀዘን ወልደ ቂርቆስ የዘመን ትዝታዬ በንግሥተ ነገሥታት ዘውዲቱ ዘመነ መንግሥት በሚለው መጽሐፋቸው በተለይም ከህዳር ሰባት እስከ ሀያ ባሉት አስራ አራት ቀናት ውስጥ በአዲስ አበባ አስር ሺህ ያህል፣ በመላ ኢትዮጵያ ደግሞ አርባ ሺህ በጠቅላላው ሀምሳ ሺህ ሰው በዚሁ በሽታ እንደ ሞተ ነው። በሽታው ወዲያው ይይዝና ትኩሳት ይለቅና ሰውን ይጥለዋል። በዚያውም ደግሞ ይገለዋል። እና ብዙ ሰው አለቀ። በዚህ ምክንያት ብላታ መርሴ ሀዘን ወልደ ቂርቆስ እንደሚሉት በዚሁ ዕለት ከሞቱት ሰዎች መካከል አንደኛው ዛሬ ማለት ነው ህዳር አስራ ሁለት ሺ ዘጠኝ መቶ አስራ አንድ የዛሬ መቶ አመት ከንቲባው ወሰኔ ዘአማኑኤል ናቸው። እንዲሁም ደግሞ ስዊድናዊው የሚስዮን መምህር ሴድር ኩሩዌስት የሚባሉም እንደዚሁ ችግረኞችን፣ ህመምተኞችን ሲረዱ በዚሁ በሽታ ተይዘው መሞታቸው ይነገራል። በሽታ ወረ በወቅቱ የኢትዮጵያ ንግሥተ ነገሥታት መሪ የነበሩትን ዘውዲቱ ምኒልክንም፣ አልጋወራሻቸውን ተፈሪ መኮንን እንዲሁም ባለቤታቸውን ግርማዊት የገመንንንም ጎብኘት እንዳረጋቸው ይነገራል። በዚያን ጊዜ ሬሳ ወስዶ የሚቀብር ጠፍቶ ባል የሚስቱን አስከሬን ተሸክሞ ይዞ ሄዶ ይቀብር እንደነበረ፣ ቤተ ክርስቲያን ማድረስ ስላልተቻለ፣ ሰው በየቤቱ በየራሱ ቤት የቀብሩ ስነ ስርዓት ይፈጸም እንደነበረ፣ በአንድ ጉድጓድ ውስጥ ሁለት ሶስት ሰዎች ይቀበሩ እንደነበረ፣ ያ ደግሞ የተቀበረው አስከሬን እንደገና ሽታና መዓዛ ሲያመጣ፣ በዛ ሚክሮብ አማካይነት ደግሞ ሌላው ሰው እንዳይያዝ ተብሎ መዘጋጃ ቤት የኋላ ኋላ ኖራ እየነሰነሰ ያንን አስከሬን ሽታውንም ሆነ ሌላውን ነገር ሊያጠፋው እንደቻለ ይተረካል። እና ዛሬ ይኸው ልክ መቶ አመቱ ሆነ። ታሪክ ነውና እናስታውሰው ብለን ነው። በዚህ በመጸው የነፋስ ወቅት ከአውሮፓ ወደ ኢትዮጵያ መጥቶ ማለት ነው። ልክ የዛሬ መቶ አመት መስከረም ሲጠባ፣ ህዳር ሲታጠን እልክልሽ አለሁ ልቤን በሳጥን እንቺ ቁልፉን ውሰጅ የልቤን መክፈቻ ገልጠሽ ተቀመጪ ከሴት አንቺ ብቻ። አበቃው። ወደ ቀጣዩና የመጨረሻው ሰፋ ያለ ዘገባ እናልፋለን። ዛሬ የኦብነግ ሰራዊት ከአስመራ ተነስቶ ኢትዮጵያ ገብቷል። ሰሎሞን አባታ ተከታትሎታል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ወደ ኢትዮጵያ የገባው ትግሉን በሰላማዊ መንገድ ለመቀጠል ልክ የዛሬ ወር ጥቅምት 11 ከኢትዮጵያ መንግሥት ጋር አስመራ ላይ በገባው ውል መሠረት መሆኑን የኤርትራ የማስታወቂያ ሚኒስቴር በሻባይት የዌብ ገጹ ላይ አስፍሯል። የሻባይት ዜና እንደሚናገረው የኢትዮጵያ መንግሥት የሀገሪቱን ሕገ መንግሥት እንደሚያከብርና የኦጋዴንን ችግር ከሥረ መሠረቱ ፈትሾ ፍሬ ያለው ውይይት የሚያዘጋጅና መፍትሔ የሚያፈላልግ የጋራ ኮሚቴ እንደሚቋቋም ቃል ገብቷል። ዛሬ ረፋዱ ላይ የኦብነግን ታጣቂዎች አሳፍረው ከአስመራ የተነሱት ሁለት አይሮፕላኖች ጅግጅጋ ማረፋቸውን የግንባሩ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ዛሬ ማምሻውን ለሶማሊኛ ዝግጅት ክፍላችን ዘጋቢ ሐሩን ማሩፍ ነግረውታል። ሄዘን በብዙ መቶ የሚቆጠሩ ኃይሎች በዛሬው የመጀመሪያው ዙር ገብተዋል። ጅግጅጋ ሲደርሱም በሶማሌ ክልል መንግስትና ሕዝብ እንዲሁም ቀድመው እዚያ ገብተው በነበሩ የኦብነግ ባለሥልጣናት የሞቀ አቀባበል ተደርጎላቸዋል። ወደ ሰላም የተቀላቀሉትን የኦብነግ ታጣቂዎች ሰው ጅግጅጋ ላይ የተቀበላቸው ከአውሮፕላን ማረፊያው አንስቶ በመንገዶች ግራና ቀኝ ተሰልፎ እንደነበረ የገለጹት ቃል አቀባዩ ሄርሞጌ በእውኑ የሞቀና የደመቀ ነበር ብለውታል አቀባበሉን። ዛሬ ከኤርትራ የገቡት ሌላ ከገቡት ሌላ ግዙፍ ቁጥር ያለው የግንባሩ ተዋጊ ኢትዮጵያ ውስጥ በሽምቅ ውጊያ ላይ ተሰማርቶ መቆየቱንም አብዱልቃድር ሐሰን ሄርሞጌ ተናግረዋል። ኦብነግ ላለፉት ሰላሳ አራት ዓመታት ሲፋለም መቆየቱን የተናገሩት የኦብነግ ቃል አቀባይ የጋራ ኮሚቴው ተቋቁሞ ዘላቂ መፍትሄ እስኪገኝ ትጥቅ ስለመፍታት ጉዳይ ለመነጋገር ጊዜው ገና እንደሆነ አመልክተዋል። ህዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን እና የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። ኢትዮጵያ አሁን ወደ ዲሞክራሲ እየተጓዘች በመሆኗ የክልሉ መንግሥት በሶማሌ ሕዝብ ጥቅሞችና በዲሞክራሲም ያምናል። ወደ ጦርነት የሚወስድ ችግር አይኖርም። የሶማሌ ሕዝብ ተመልሶ ይዋሃዳል። አስተዳደሩና ኦብነግ እጅ ለእጅ እያያዛሉ። ከቀድሞ መከፋፈል ወጥተናል፣ ወደ ኋላ ጥለነዋል። ትጥቅ መፍታትን አስመልክቶ ከዚህ ቀደም አነጋግሬያቸው የነበሩት የግንባሩ የመረጃ ወይም የኢንፎርሜሽን ኃላፊ አቶ ሐሰን ሞዓሊም አብዱላሂ ጉዳዩ በጊዜ ሂደት የሚወሰን እንደሆነ ነግረውኝ ነበር። የሰላም ድርድር መስሮች አሉ ወይም ዘሬዎች አሉ እና ዝም ብሎ ጠመንጃ ማስቀመጥ ሳይሆን የነበሩትን ችግር ተናግረው አንድ ቁጥሩ አንድ ቁጥር ሁለት ተብሎ ችግሮችን የጋራ ሁኔታ መፍትሄ እንዲገኝነት ነው መጀመሪያ ዋና አላማዎቹ እንጂ ከዚ አስቀምጣችሁ ግቡና በሰላም ግሩ ማለት ያ የተዋገረው ለልነት ፍቺ ዲሞክራሲና ያላቸውን መብት እንዲከበርላቸው እና የራሳቸውን ቢል በራስ የሚወሰኑ ነው እንጂ ያለቀብን እና መጀመሪያ የነበሩትን ችግሮች የጋራ መፍትሄ መገኘት አለባቸው ነው ብለን እዚ ዝም ብሎ ጠመንጃ አስቀምጦ ሄደው እንደዛ አለ እውነታው የ ኦጋዴን ብሔራዊ ነጻነት ግንባር እና መሪዎቹ ለኢትዮጵያ ግዙፍ ከሚባሉ ሦስት የአካባቢው ስጋቶች አንዱ ናቸው ሲሉ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩትና በአፍሪካ ግጭቶችና መፍትሄዎቻቸው ላይ የሚሠራ ተቋም መስርተው የሚመሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ እንዲህ ሲሉ ገልጸውልኝ ነበር። የኢትዮጵያ ስጋት አንዱ በውጭ ስጋት በሶስት አቅጣጫ ነው። ስጋት ያለው በኢትዮጵያ በኩል አንደኛው በሶማሌ በኩል ነው። ብዙ ጊዜ አሁን ከኦብነግ ኦብነግ የሶማሌ አክራሪ ድርጅት ዌስተን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባሬ ጋር ሆኖ ኢትዮጵያን የወጋ ታላቋ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የወስተን ሶማሊያ ሊቤሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ አላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። በመንገጠል በአከራሪ በሁሉም አንጻር በጥንቃቄልና የምንገባ ነው። አንድ ስጋታችን በዛ በኩል የሚመጣ ነበር። አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ኃይል ሆኗል። ይህን እንዴት ያዩታል እርሶ? በግልጽ መናገር መሳሪያ አስቀምጧል በይፋ ስህተት ነው። እሱም ብቻ አይደለም፣ የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተው የምናየውም የማናየውም ችግር እንዲፈጡ መደረጉ ትክክል አይደለም። ይህንን ኢትዮጵያዊነትን የሚመለከት ጉዳይ ኦብነግ ሲጠየቅ የሶማሌ ህዝብ ራሱ የወስን ነው የሚለው ወደ አቶ ሐሰን አብዱላሂ ልመልሳችሁ። በኢትዮጵያዊነት ጥያቄ ላይ፣ በኢትዮጵያ ሉዓላዊነትና የግዛት አንድነት ጥያቄ ላይ ምንድን ነው ያለው አቋም? በዚህ ሁኔታ ውስጥ የቀደመውን ሳይሆን አሁን ባሉ የለውጥ ሁኔታዎች ውስጥ ኦብነግ ምንድን ነው የሚያስበው? አቶ ሰለሞን በጣም ጥሩ ጥያቄ ነው እያ እንደምናምነው የራሱን እድል የራሱ እንዲወስን እና ህዝቡ ተጠይቆ እድል ተሰጥቶ ውጭት አሁንን ካለ እኛም ችግርን እና ህዝቡ እንድጠየቅ እድል እንዲሰጠው ብዙ ጊዜዎች በመገናኛ ዘዴዎች ጥያቄዎች አሉ። ቅሬታዎች አሉ። ተጨቁነናል፣ ተገፍተናል፣ ተረግጠናል፣ አላገኘንም ከተለያዩ ኢትዮጵያ መሪዎች እና ህዝቡ ይህን ጥያቄዎች ስላሉ ምላሽ እንዲገኝ ነው እንጂ ህዝቡ ራሱን እድል ከያዙ ከወሰነ ና የኢትዮጵያ አካል እንሆናለን አለ ብለው ከእኛ እንደ ድርጅት ምንም አይነት ችግር የለብን እንቀበላለን። ህዝቡ ከተቀበለ እና አሁን እንደሚታወቀው ሰፊ ዲሞክራሲ ይሰፈናል ብሎ የኢትዮጵያ መንግስት በተለይ አዲሱ ጠቅላይ ሚኒስትር ስለተናገሩት ብቻ ሳይሆን በተግባር ለወደፊት የሚታይበት ጉዳይ ስለሆነ ህዝባችን ደግሞ ይህንን ኢትዮጵያ የሚሰፈነው ዲሞክራሲ የተሰፈነው ያዲሽ ናናውት አንድ አካል በመሆን ችግር አላላቸው

ምተው ህዝቡ ነው የምተው ይህ ህዝብ ጉዳይ ስለሆነ ህዝቡ የራሱን እድል በራሱ እንዲወስን ነው ዋና ዓላማቸው። በዚህ አይነቱ የኦብነግና የሌሎችም ለኢትዮጵያ መንግስታዊነትና ሉዓላዊ አንድነት እውቅና የማይሰጡ ድርጅቶችን አስመልክቶ ሻለቃ ዳዊት ሲናገሩ፣ ቀድመው ኢትዮጵያንም ኢትዮጵያዊነታቸውንም መቀበል አለባቸው ይላሉ። ሻለቃ ዳዊት የቀድሞው ዲፕሎማትና የመንግሥት ባለሥልጣን፣ አሁን የግጭት ጉዳዮች ተንታኝና መፍትሔ ጠቋሚ፣ ተነስ ግደለው፣ ቁረጠው፣ አጥፋ፣ ቀጥቅጠው እስካላሉ ድረስና አማራጩ ለዚህ ሕዝብ የሚያስፈልገው አማራጭ ይሄ ነው ብለው በሰላም እስካስተማሩ ድረስ ችግር አለው እንዴ? ለመግባት ኢትዮጵያዊነትን መቀበልና ለመቀበል እንደ ቅድመ ሁኔታ ማስቀመጥ አስፈላጊ ነው ብለው ያምናሉ። እሺ፣ አሁን ለምሳሌ ኦብነግን እንውሰድ። ኦብነግን ይወሰድን እንደሆነ እስከ ትላንትና እስከ ትላንት ወዲያ ጽሑፋቸው ጉግል ቢደረግም ይታያል። በሩቱ በየቦታው ይወጣል። ኢትዮጵያ ኮሎኒያሊስት ነች፣ ኢትዮጵያ ጨቁነናለች፣ ከኢትዮጵያ ነጻ መውጣት አለብን፣ ትግላችን የነጻነት ጥያቄ ነው ብለው እስከ ትላንት ወዲያ ድረስ የሚጽፉ ኮንሲስተንትሊ ሶማሌ ነፃ ከወጣችበት ጊዜ ጀምሮ ይህን ሲናገሩ በተግባርም ሲያሳዩ የነበሩ ሀገሮች ናቸው። መቶ ሀምሳ ሺህ ወታደር የኢትዮጵያ ወታደር ሞቷል፣ በእነሱ ወረራ ምክንያት ከዛ ወዲያው። እንኳን ሲያድ ባሬ ከወደቀ እንኳን አቋማቸው አልተለወጠም። ያ አቋም ያልቻዋለው በአንድ ጽሁፍ ላይ ማስረጃውን አቅርብ ያለውኝ ከዚህ ግሩፕ ጋራ አብሮ መሰለፍ ኢትዮጵያ ውስጥ እንዲገባና እንዲሰራ መፍቀድ ኮንዲሽን ያስፈልገዋል። እነሱ ራሳቸው ኢትዮጵያዊነትን አልተቀበሉም። ከአፋቸው ይናገሩት እንጂ ጽሁፋቸው በሞላ የሚያሳየው ይሄንን ነው። ስለዚህ ይሄ በኮንዲሽን መግባት ያለበት አለ። ቅድመ ሁኔታ ሊገቡ አይችሉም። ኢትዮጵያ ውስጥም ኦፐሬት ማድረግ አይችሉም። ያን አቋማቸውን በግልጽ አውግዘው ኢትዮጵያዊያን ነን ብለው ከገቡ ኦፍኮርስ ኢትዮጵያውያኑ ናቸው። በእርሶ እምነት የግድ ኢትዮጵያዊነትን በቅድሚያ መቀበል አለባቸው ነው የሚሉኝ? ኢትዮጵያ ውስጥ ገብተው ለመነቃነቅ አይደለሁም። እኳ እነሱ ናቸው እኮ ኢትዮጵያዊ አይደለህም አይደለሁም ብለህ ኢትዮጵያን ስትታገል የነበርክ ኢትዮጵያ ውስጥ መግባት ትችላለህ እንዴ? ክቡራትና ክቡራን አድማጮች ይህንን ሙሉ ዘገባ በዌብሳይታችንና በፌስቡክ ገጽታችን ማግኘት ትችላላችሁ። የዛሬ ወሩ የአስመራ ስምምነት የተፈረመው በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦብነግ ሊቀመንበር አድሚራል ሞሐመድ ኦማን ኦስማን ነበር። ሰላም አድማጮች የፕሮግራም ማሳሰብ ያለን የኢትዮጵያ መንግስት በሙስና ፈጻሚዎች ላይ የሚወስደውን እርምጃ የዘገየ የሚሉ እንዳሉ ሁሉ መታሰርም የለባቸውም የሚሉ አሉ ውይይት ይኖረናል ተወያዮቹን በነገ እናስተዋወቃቸዋለን ደውሉልን ስልካችን 2022059942 የውስጥ መስመር 14 ወይም ደግሞ በሆርን አት ቪኦኤ ኒውስ ዳት ካም እንዲሁም አማሪክ ፌስቡክ ላይ እንድትሳተፉ እንጋብዛለን። በሙስና ዙሪያ እንግዶች ጋብዘናል። የምሽቱ አድማጮች የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ነገ እስከምንገናኝ ሰላም፣ ደህና ደሩ። አሁን ትግርኛ ይቀጥላል።